የአውሮፓ ፖለቲከኞች፣ መገናኛ ብዙሃንም ከሰሞኑ ደጋግመው ካነሷቸው ጉዳዮች አንዱ ከሰሜን አፍሪካ በማዕከላዊው ባህር በኩል አደገኛ በሆኑ በማያስተማምኑ ጀልባዎችና መርከቦች ወደ አውሮፓ ለመግባት በየጊዜው የሚጥሩ ስደተኞችን ጉዳይ ነው። ሰዎች ለስደት እንዳይነሳሱ በዚያው በሚኖሩበት ሀገር ኑሯቸው እንዲሻሻል መርዳት ነው የሚበጀው የሚሉ አሉ። ጀልባዎችን፣ መርከቦችን መደምሰስ መፍትሔ አይሆንም ባዮችም ጥቂቶች አይደሉም። በጭንቅ ላይ በሚገኙ ስደተኞች ትርፍ የሚዝቁ ጨካኝ ቡድኖች ላይ እርምጃ መውሰድም ሆነ በጥብቅ መታገሉ እንዴት ይታያል? ለባርብራ ሎክቢለር የቀረበ ጥያቄ ነበር። ዘላቂ ዓላማን ባነገበ መልኩ እነርሱን መታገል ያስፈልጋል። የጭካኔ ተግባራቸውንና ንግዳቸውን ለማስቆም እርምጃ ሊወሰድ ይገባል። ሥራቸው መቅኖ እንዲያጣ ለማድረግ ከሆነ የፖለቲካው ትግል ስልቱ የተለየ መሆን አለበት። ለምሳሌ ያህል ስደተኞች በህጋዊ መንገድ አውሮፓ እንዲገቡ እድል መስጠት ይቻላል። በትክክል ምንድን ነው መገለጽም መደረግም ያለበት? ውሳኔዎች ከአውሮፓ ፓርላማም ሆነ ከአውሮፓ ህብረት፣ ለምሳሌ ያህል የመጀመሪያ ደረጃ እርምጃ የተሰኘ ቀርቧል። በቅድሚያ ሁኔታው በሚገባ መጠናት አለበት። የእነዚህን ህገ ወጥ ነጋዴዎች አደረጃጀት ያን ያክል በትክክል የሚያውቅ የለምና፣ ይመስላል፣ ሊሆን ይችላል። እንዴት እንደተቋቋመ፣ በምን አይነት ሁኔታ እንደተደራጁ መገንዘቡ ያዳግታል። የተደራጀ ኩብለላይ የሚባል ነገርም የለም። ብዙዎች ስደተኞች ከቤተሰብ አባላት ጋር ሆነው ነው የሚጓዙት። በህገወጥ መንገድ ሰዎች አመላላሾቹ በተለየ መልኩ ነው የተደራጁት። ከፊሉ ሚልሻ ጦር አላቸው፣ ሊቢያ ውስጥ ያሉትን ማለት ነው። አንዳንዶቹ በተናጠል የሚሰሩ ናቸው። የተደራጁ እንዲሁም አልፎ አልፎ የሚሰሩ አማተሮችም አሉ። እነርሱን መደምሰስ የሚያስችል ስልት አለ። አደረጃጀታቸውን ማወቅ አያስቸግርም። ማለቱ ግን ማስተዋልን የሚጠቁም አይደለም። በጦር ኃይል እርምጃ እንዲወሰድ የተባበሩት መንግስታት ስልጣን ይሰጣል፣ ወይም የጸጥታ ጥበቃው ምክር ቤት ውሳኔ አስፈላጊ ነው ወይ? ያለው እድል እስከምን ድረስ ነው? ይሳካ ይሆን? እስከ መጪ ወር ምናልባት ውሳኔ ላይ ይደረሳል የሚል ግምት አለ፣ ግን ቀላል አይደለም። ስደተኞች እንደ ተፋላሚ እንዳይታዩ ጥንቃቄ ማድረግ ያሻል። ምክንያቱም ስደተኞች እስካሁን ለጸጥታ ጠንቅ ሆነው አልተገኙምና። የተባበሩት መንግስታት ድርጅት ቻርተር አንቀጽ ሰባት በሚያብራራው መሰረት ስልጣን የሚሰጠው በጸጥታ ላይ አደጋ የደቀነ ሲኖር ነው።